ይህ የአሜሪካ ድምፅ ጣቢያ አገልግሎት ነው። በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፈው የዛሬ ረቡዕ ሚያዚያ 10 2010 ዓ.ም ፕሮግራማችን ጀመረ። ¶¶ ጠቅላይ ሚኒስትር ሀገሪቷን እንዲመሩ ኢህአዴግ የሚገባቸውን ቃል ክዳኖች ጠቅላይ ሚኒስትሩም በኢህአዴግ ስም የሚገባቸውን ቃል ክዳኖችን እንዲፈጽም በተግባር እንዲተረጉም እድል ይሰጡታል። ሱቅ ሆኖ ጥያቄው እየተነሳ ያለው የጋራ አመራሩ ምንም ጥያቄ የለም። ዶክተር መረራ ጉዲና ናቸው በጠቅላይ ሚኒስትሩ በሚሊኒየም አዳራሽ ውስጥ ካደረጉ ንግግር ላይ የሰጡት አስተያየት እየተመለከተ ነው። በአብይ ርዕስ ይቀርባል። ከዛሬ መደበኛ ዝግጅቶች ቤተሰብ ተሰናድቷል። ከዚያ ጋር ግን በዲሞክራሲ በተግባር ስፍራ መደራጀት በዘር ወይስ በክፍለ ሀገር? ከአራት እንግዶች ጋር የተደረገ ውይይት ዛሬ ይጠናቀቃል። ለምሽቱ የዓለም ዜና ደግሞ አሉላ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በነገ ዕለት የካቢኔት ሹምሽር እንደሚያካሂዱ ምንጮች ለአሜሪካ ድምፅ ገልጠዋል። የስልጣን መልቀቂያ ጥያቄያቸው በሂደት ሲታይ በቆየው አባዱላ ገመዳ ምትክ አዲስ አፈ ጉባኤ እንደሚመረጥም ከወዲሁ ተጠቁሟል። የዩናይት ስቴትሱ ፕሬዝዳንት ዶናልድ ትራምፕ የአሜሪካ የመረጃ ድርጅት የሲአይኤ ዲሬክተር ማይክ ፖምፔዮ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር በሚስጥር ተገናኝተው ተነጋግረዋል የሚለውን ዜና ትክክለኛነት አረጋግጠዋል። ጤና ይስጥልን እንደምናመሻቸው አድማጮቻችን፣ ከአሁን ከምሽቱ ሶስት እስከ አራት ሰዓት የምናስተናግዳችሁ እኔ አዲሱ አበበ አበበና አሉላ ከበደንን፣ ፕሮግራሙን ንጉሱ ታምሬ ይመራልናል። መልካም ምሽት። አሁን ወደ ዜናው ቀደም ብለን በመግቢያው እንደጠቆም ነው የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በነገው ዕለት በካቢኔ ሹምሽር እንደሚያካሄዱ ምንጮች ለአሜሪካ ድምጽ ገልጠዋል። የስልጣን መልቀቂያ ጥያቄያቸው በሂደት ሲታይ በቆየው አባዱላ ገመዳ ምትክ አዲስ አፈ ጉባኤ እንደሚመረጥም ከወዲሁ ተጠቁሟል ይላል። ለዝርዝሩ እስክንድር ፍሬው የነገው የኢትዮጵያ ፓርላማ የመጀመሪያ አጀንዳ ጠቅላይ ሚኒስትር ዶክተር አብይ አህመድ ይፋ የሚያደርጉት የካቢኔ ሹምሽር እንደሚሆን የገዢው ፓርቲ ምንጮች ገልጸዋል። በዚህም መሰረት አንደኛ፣ ባሉበት የሚቀጥሉ የካቢኔ ሚኒስትሮች እንደሚኖሩ፣ ሁለተኛ፣ ካሉበት ኃላፊነት ወደ ሌላ ኃላፊነት የሚሸጋሸጉ እንደሚኖሩ ጠቁመዋል። እነዚህ ምንጮች እንዳሉት ባሉበት ከሚቀጥሉት ሚኒስትሮች መካከል ረዘም ላለ ጊዜ ከአሁኑ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በቅርበት የሰሩት ዶክተር ወርቅነህ ገበየው አንዱ ናቸው። እናም ዶክተር ወርቅነህ በያዙት የውጭ ጉዳይ ሚኒስትር ኃላፊነት እንደሚቀጥሉ ነው ምንጮቹ ያረጋገጡት። ጠቅላይ ሚኒስትሩንና ምክትላቸውን ጨምሮ 31 የነበረውን የካቢኔ አባላት ቁጥር ወደ 30 ዝቅ የሚያደርግ አዋጅ እንደሚጸድቅም ይጠበቃል። የካቢኔ አባላት ቁጥር የሚቀንሰው በአዋጁ መሰረት የእንስሳትና አሳ ሀብት ሚኒስቴር ከእርሻና ተፈጥሮ ሀብት ሚኒስቴር ጋር በመዋሃድ አንድ ሚኒስቴር መስሪያ ቤት ስለሚሆኑ እንደሆነም ምንጮቹ ጠቅሰዋል። የተዋሃደውን የሚኒስቴር መስሪያ ቤት እንዲመሩ የሚሾሙት ደግሞ የኢህአዴግ ምክር ቤት ጽፈት ቤት ኃላፊ አቶ ሽፈራው ሽጉጤ እንደሚሆኑ ጠቁመዋል። ከፌዴራል ኃላፊነታቸው ወደ ሌላ የኦሮሚያ ክልል ኃላፊነት የተሸጋገሩትን ዶክተር ነገሪ ሌንጮን የሚተካ ሌላ ሰው እንደሚሾምም ይጠበቃል። በዚህም መሰረት የውጭ ጉዳይ ሚኒስቴር ቃል አቀባይ የሆኑት አቶ መለስ አለም የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር በመሆን ሊሾሙ እንደሚችሉ የምንጮቹ እምነት ነው። የፓርላማው የነገ ስብሰባ ተጨማሪ አጀንዳ አባዱላ ገመዳን የሚተካ አፈ ጉባኤ መምረጥ ነው። ምንጮቹ እንዳሉት በሂደት ሲታይ የቆየው የእርሳቸው የስልጣን መልቀቂያ ጥያቄ ተቀባይነት ያገኛል፣ ሌላ አፈ ጉባኤም ይሾማል። ወይዘሮ ሙፈሪያት ከማል አዲሷ አፈ ጉባኤ እንደሚሆኑም ነው የሚጠበቀው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር እናመሰግናለን ለዘገባው። ትላንት ጠዋት በሙያሌ በደረሰው ግድያ የተጠረጠሩ ሁለት ሰዎች በፌዴራል ፖሊስ ቁጥጥር ስር መዋላቸውን የሙያሌ ወረዳ ፖሊስ አስታወቀ። ኮማንደር ነጋ ሴርቢ በሁለቱ ሰዎች አሁንም ከሌላ የእጅ ቦምብ ጋር እንደተያዙ ለአሜሪካ ድምፅ ተናግረዋል የሞያሌ ከተማ አሁንም ውጥረት እንደሰፈነበት እየተነገረ ነው በከተማዋ ብዙም እንቅስቃሴ እንደሌለ ነዋሪዎች ይገልጣሉ በትናንቱ የጥቃት የሞቱ ሰዎች ቁጥር አራት ደርሰዋል። ዛሬም ለሞቱት የቀብር ስነ ስርዓት መፈጸሙን የአካባቢው አስተዳደር ለአሜሪካ ድምፅ ራዲዮ ገልጧል በመጽሔቱ ዝርዝሩ እናቀርባለን ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ የአሜሪካ የመረጃ ድርጅት የሲአይኤ ዲሬክተር ማይክ ፖምፒዮ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር በምስጢር ተገናኝተው ተነጋግረዋል የሚለውን ዜና ትክክል ሲሉ አረጋገጡ። ውይይቱ ያለ እንቅፋት ነው የተካሄደው ሲሉ በትዊተር ባስተላለፉት መልእክት የገለጡት ፕሬዚዳንት ትራምፕ በሁለቱ ወገኖች መካከል መልካም ግንኙነት ተሰርተዋል ብለዋል። በፕሬዝዳንት ትራምፕና በሰሜን ኮሪያ አቻቸው ኪም ጆንግ ኡን ጋራ ወደፊት ሊካሄድ የታቀደውን ጉባኤ አስመልክቶም ዝርዝሩ ትኩረት ተሰጥቶት በመሰራት ላይ መሆኑን ሚስተር ትራምፕ አክለው ገልጠዋል ከኒውክሌር የጦር መሳሪያ የጸዳ አካባቢ መፈጠር ለዓለም ታላቅ ክንዋኔ ነው ለሰሜን ኮሪያም እንዲሁ ነው ያሉት ፕሬዚዳንት ትራምፕ በትናንትና ሁለት ዝርዝር ባልሰጡበት ሌላ አስተያየታቸው ሁለቱ አገሮች በከፍተኛ ባለሥልጣናት ደረጃ ተነጋግረዋል ብለው ነበር ትናንት በደቡባዊ ዩናይትድ ስቴትስዋ ፍሎሪዳ ክፍለ ግዛት በሚገኝ የባህር ዳርቻ ከፕሬዚዳንት ትራምፕ ጋር ተገናኝተው የተነጋገሩት የጃፓኑ ጠቅላይ ሚኒስትር ሺንዞ አቤ ከሰሜን ኮሪያ ጋር ለመነጋገር እቅድ መያዛቸውን፣ እንዲህ ያለው እርምጃ ቆራጥነትን ይጠይቃል ሲሉ አወድሰዋቸዋል። ነገሮች እንዳያያዛቸው በመልካም ከቀጠሉ፣ አሉ ፕሬዚዳንት ትራምፕ፣ ነገሮች እንዳያያዛቸው በመልካም ከቀጠሉ በሁለቱ አገሮች መካከል የታቀደው ጉባኤ እንደ አውሮፓውያን አቆጣጠር በወርሃ ሰኔ መጀመሪያ ወይም ከዚያ ጥቂት ቀደም ብሎ ሊካሄድ ይችላል ብለዋል። የዓለም አቀፉ የኬሚካል ጦር መሳሪያዎች መርማሪ ቡድን አባላት ሊጎበኟት ባለች ባለችው የሶሪያ ዶማ ለቡድኑ ስራ ሁኔታዎችን የሚያመቻቸት ተልኮ ይዞ ወደዚያ ያቀናው አንድ የተባበሩት መንግስታት የሰጣ ጉዳዮች ቡድን ተኩስ እንደተከፈተበትና የተጠመደ ፈንጂም ፍንዳታ እንደ ገጠመው ተዘገበ። በድንገቱ የተባበሩት መንግስታት ድርጅት ሰራተኞች ያለመጉዳታቸውን የመንግስታቱ ድርጅት ምንጮች ለአሜሪካ ድምጽ ገልጠዋል ምርመራው በሚካሄድበት የመጀመሪያው ስፍራ ከፍተኛ ቁጥር ያለው ሰው መሰባሰቡንና በመንግስታቱ ድርጅት የጸጥታና የደህንነት ጉዳዮች ክፍል በተሰጠ ምክር መሰረትም ልኡኩ ከአካባቢው እንዲወጣ መታዘዙን የዓለም አቀፉ የተከለከሉ የኬሚካል ጦር መሳሪያዎች ቁጥጥር ድርጅት ኃላፊ አህመት ዝሙኩ ዛሬ አስታውቀዋል። ተቀዳሚ ምክትል ፕሬዚዳንት ሚጌል ዲያዝ ካነል በርሙዴዝን ለቀጣዩ የኪዩባ ፕሬዚዳንትነት ብቸኛው እጩ አድርጎ ማቅረቡን የኪዩባ መንግሥት አስታወቀ። እርምጃው ለኮሚኒስቱ አገር ከካስትሮ ቤተሰብ ውጪ በ60 ዓመታት ጊዜ ውስጥ የመጀመሪያው ፕሬዚዳንት ያደርጋቸዋል። ተቀዳሚው ምክትል ፕሬዚዳንት የአገር መምራቱን መንበር የሚረከቡት የአገሪቱ ብሔራዊ ጉባኤ እጩን ያጸድቅ እንደሆን ያጸደቀ እንደሆን ብቻ ነው። ይሁንና በጉባኤው በታሪኩ እስካሁን በእጩነት የቀረቡበትን በሙሉ በማጽደቅ ነው የሚታወቀው። ባልተለመደ አሰራር የህግ አርቃቂው ምክር ቤት በሁለት ቀናት ውስጥ አዲሱን ፕሬዚዳንት ይመርጥና በማግስቱ ሐሙስ የአሁኑን ፕሬዚዳንት ራውል ካስትሮን እንዲተኩ ያደርጋል ከዚህ ቀደም ምክር ቤቱ እጩውን ይመርጥና በዚያን ዕለት አጽድቆ የተተወን ማንነት ይፋ ያደርግ ነበር። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ሂተር ኖረት የኩባን ውሳኔ አስመልክቶ በሰጡት አስተያየት ሽግግሩ ዲሞክራሲያዊ ባለመሆኑ የትራምፕ አስተዳደር በእጅጉ አሳሳቢ ያደርገዋል እንደ አሳሳቢ አድርጎ ይወስደዋል ብለዋል። የቱርኩ ፕሬዚዳንት የአገሪቱን ፕሬዚዳንታዊ ምክር ቤት ምርጫዎች ከተያዘላቸው የጊዜ ሰሌዳ አንድ ዓመት ቀድሞ እንዲካሄድ መታቀዱን አስታውቀዋል። ይህ የሚደረገውም የስልጣን ሽግግሩን ለማፋጠንና አገሪቱን ወደፊት ለሚጠብቁ አፈተናዎች መፍትሄ ለመሻት መሆኑን አስረድተዋል። ፕሬዚዳንት ኤርዶጋን በዛሬው መግለጫቸው አክለውም ምርጫዎቹ በመጪው ዓመት ህዳር ሳይሆን ዘንድሮ በሰኔ ውስጥ ይደረጋሉ ነው ያሉት። ኤርዶጋን ይህን መግለጫ የሰጡት ከቱርክ ዋናው ብሔራዊ ፓርቲ መሪ ከዲቨሌት ባቼሊ ጋር ተገናኝተው ከተነጋገሩ በኋላ መሆኑ ታውቀዋል። ቱርክ ከምክር ቤታዊ አሰራር ስልጣኑን ወደሚያበዛለት ፕሬዚዳንታዊ አገዛዝ ለመቀየር ማቀዷም ይታወቃል። በመጨረሻም አዲሱ የተባበሩት መንግስታት ድርጅት የየመን ልዩ መልእክተኛ ማርቲን ግሪፈስን በአንድ ዋና ከተማይቱ ማዕከልና እጅግ ጠቃሚ በሆነ ወደብ ላይ ወታደራዊ ዘመቻ ሊካሄድ መቻሉን የሚገልጹ ዘገባዎች መጠቆማቸው የሀገሪቱን የእርስ በርስ ጦርነት ለማብቃት የነበረውን ተስፋ በሙሉ ያጨልመሃል ሲሉ የጸጥታ ጥበቃ ምክር ቤትን አስጠንቅቀዋል። እዚህ ዋሽንግተን ዲሲ የትራምፕ አስተዳደር በየመን የሚከተለውን ፖሊሲ የሚከላከሉ ከፍተኛ ባለሥልጣናት ለሶስት ዓመታት የዘለቀውን ሁከት ለማብቃት የሚያስችል ሙከራ አላደረጉም ተብለው በሁለቱም ፓርቲያዊ ሴናተሮች ተነቅፈዋል። ዝርዝሩ በመጽሔት ክፍለ ጊዜ ይቀርባል። ለሰዓቱ ያለን ዜናም በዚሁ አበቃ። አድማጮች በዜናው የጀመረው ፕሮግራማችን በ19 ና በ25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሰዓት በሳተላይት አማካኝነት እስከ ምሽቱ አራት ሰዓት ይቀጥላል። መልካም ምሽት በድጋሚ እንመኛለን። አስተናጋጆቻችሁ አዲሱ አበበና አሉላ ከበደነን። የአማራው የመደራጀት ጉዳይ የሕልውና ጉዳይ በተለይ በወልቃይት ወገኖቻችን ላይ የተካሄደውን ጥፋት ዘመቻ መሰረት ተደርጎ የተነሳው ከዛ አብሮነት እንዲዳበር እንዲዘልቅ በኢትዮጵያ ውስጥ ከተፈለገ ከዚህ ከጎሳ አስተሳሰብ ወተን በመልካ ምድር ብናደራጀ የሚሻለው። አቶ ኃይለ ገብርኤል አያሌውና ፕሮፌሰር አለማንተ ገብረስላሴ ናቸው። በነጥቡ ዙሪያ ከሌሎች ሁለት እንግዶች ጋር ይቀርባሉ። ጠብቋቸው። አሁን የዕለቱ አብይ ርዕስ። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ቅድሚያ መስጠት ያለባቸው በቅርብ ላሉ አጣዳፊ ጉዳዮች ነው ይላሉ የኦሮሞ ፌዴራሊስት ኮንግረሱ ሊቀመንበር ዶክተር መረራ ጉዲና። ከሁለት ዓመታት በኋላ የሚካሄደውን ምርጫ ነጻና ዲሞክራሲያዊ ለማድረግ ቃል መግባት በጎ ቢሆንም ከዚያ የሚቀድሙ ግን አንገብጋቢ ሁኔታዎች ከፊታችን ይገኛሉ ነው ያሉት ዶክተር መረራ። እስክንድር ፍሬው ተከታዩን ይዟል። አዲሱ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ሰሞኑን በሚሌኒየም አዳራሽ ባደረጉት ንግግር ከጠቀሷቸው ጉዳዮች አንዱ ከሁለት ዓመታት በኋላ የሚካሄደው አገር አቀፍ ምርጫ ነው። ምርጫው ተአማኒነት ያለውና ፍትሐዊ በሆነ የመወዳደሪያ ሜዳ ላይ የሚከናወን እንዲሆን ከተቃዋሚዎች ጋር በቅንጅት እንደሚሰሩ ነበር የተናገሩት። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና ጠቅላይ ሚኒስትሩ የገቡት ቃል እንደሚተገበር ጥንቃቄ የሞላበት ተስፋ እያደረግን ነው ብለዋል። አደጎች ለምን ተዘጋጅተዋል? ለነፃና ፍትሃዊ ምርጫ ተዘጋጅተዋል። ለፍትሃዊ ምርጫ ተዘጋጅተዋል ወይ? ለሐቀኛ ፖለቲካ ውድድር ተዘጋጅቷል ወይ? ይህንን እንግዲህ ከአሁኑ ለመገመት ያስቸግራል። የእኛ ድርጅት አቋምም የኔም አቃዋሚም በጥንቃቄ ተስፋ ማድረግ ነው። ጥንቃቄ የተሞላበት ተስፋ ይደግማለሁ። ጥንቃቄ የተሞላበት ተስፋ ከማድረግ ውጭ ጠቅላይ ሚኒስትሩ የሚያደርጋቸው ንግግሮች ወደ ውጤት ይለውጣሉ፣ በተግባር ይተረጎማሉ፣ ወደ መሬት ይወርዳሉ ብሎ አፍ ሞልቶ መናገር ከኢህአደግ ታሪክ አንጻር አስቸጋሪ ነው። እንግዲህ ኢህአደግም ለሐቀኛ የጥርቅ ታድሶ ከተዘጋጁ ብሔራዊ እርቅ ኢትዮጵያ ውስጥ የማይፈጠርበት ምክንያት የለም። ተቃዋሚዎቹም ግማሽ መንገድ ሄደው ይህንን ለመቀበል መዘጋጀት አለባቸው። በእኛ ድርጅት በኩል በጥንቃቄ ተስፋ አድርጎ የራሳችን ቤት ስራ እየሰራን መቀጠል ነው። እርስዎ የፖለቲካል ሳይንስ መምህርነት ዶክተር መረራ፣ አሁን አዲሱ ጠቅላይ ሚኒስትር እያለ ነው የተናገርን ያለው ፓርቲው ተመሳሳይ ነው፣ ኢህአዴግ ነው። ኢህአዴግ ብዙ ጊዜ የጋራ አመራር መርህ የተሰኘውን በመከተል ይታወቃል። አሁን የትኛው ነው እየታየ ያለው ከኢህአዴግ አንጻር ጠቅላይ ሚኒስትሩ የመውሰን ስልጣናቸው ምን ያህል ነው? የጋራ አመራር መርህ የሚባለውስ አሁንም እየተተገበረ ነ ወይ በሶ እምነት ባለፈው ጠቅላይ ሚኒስትር ሀይለ ማርያም ከነበሩበት ጊዜ ጋር አነጻጽረው ሊገልጹልኝ ይችላሉ? እኔ እንግዲህ ኢህአዴግን ከውጭ የሆነ እስከሚገመግሞ ድረስ ከ1993 ነው ለ10 ዓመት የነስዬ ቡድን እስኪባርር ድረስ ህወሓት ለሁለት እስከተከፈለበት ድረስ ከተከፈለበት ጊዜ ድረስ የቡድን አመራር ነው ከዛ በኋላ የጋራ አመራር መርህም የሚሉት ማለት ነው፣ እሱ ነው። ከዛ በኋላ ጠቅላይ ሚኒስትር መለስ ሁሉንም ስልጣን ሊባል በሚችልበት ደረጃ ጠቅሎ ይዘዋል እስከለተሞቱ ድረስ። ከዛ በኋላ ተመልሶ ወደ ቡድን አመራር ገቡ፣ አቶ ኃይለማርያም ስልጣን ከያዙበት ቀን ጀምሮ ማለት ነው። እሳቸውም በፓርላማ የመጀመሪያ ንግግር ሲያደርጉ፣ ጠቅላይ ሚኒስትር ሆነው ሲሰየሙ፣ የጋራ አመራር መርህም በመከተል እሰራለሁ ነበር ያሉት። እሱ የተሰጣቸው ቤት ስራ ይሆናል። ምናልባትም ከጠቅላይ ሚኒስትርነት ሊለቀቁትም በዛ ምክንያት ይሆናል። ያ የተሰጣቸውን ቤት ስራ መስራት ስላልቻሉ ይመስለኛል፣ ከጋራ አመራር መርህ ባለመሄዳቸው ማለት ነው። በዛ አመራር ጠቅላይ ሚኒስቴር ሆኖ መምራት ስላልቻሉ ይመስለኛል። ከውጭ ሆኜ ማለት አሁንም አዲሱ የጠቅላይ ሚኒስቴር ከጋራ አመራር ርቆ ይሄዳል የሚል ግምት የለኝም። ከጋራ አመራር ይሄ ጋራ አመራር የሚባለው ጠቅላይ ሚኒስቴሩን እጅና እግሩን አስሮ የሚያስቀምጥ ነው ወይስ ፋታ የሚሰጣቸው እንደ ሀገር ጠቅላይ ሚኒስቴር ሀገሪቷን እንዲሞሩ ኢህአዴግ የሚገባቸውን ቃል ክዳኖች ጠቅላይ ሚኒስቴሩን በኢህአዴግ ስም የሚገባቸውን ቃል ክዳኖችን እንዲፈጽም በተግባር እንዲተረጉም እድል ይሰጡታል? ሱኮ ሆኖ ጥያቄው እየተነሳ ያለው የጋራ አመራሩ ምንም ጥያቄ የለ። ቃል እየገቡ ያሉትስ በፓርቲው የተወሰኑ ውሳኔዎችን ነው ወይስ የግላቸው ነው? ለዚህ እኮ ነው ከውጭ የሆነ የማንበብ በጣም የሚያስቸግር ኢህአዴግ ጠቅላይ ሚኒስቴሩ ምን ያክል ወደፊት እንዲሄዱ ራሱ ምን ያክል ተዘጋጅቷል ብዬ እኮ ደጋግሜ የማነሳው እሱ ነው። ኢህአዴግ ምን ያክል ተዘጋጅቷል ወይስ በዚህ ክፉ ቀን ብዙ ጊዜ እንግዲህ በብዛትም በምንም ተጨቁኗል የሚባለው ደግሞ ወጣቶቹን በብዛት የተንቀሳቀሱበት የኦሮሚያ ክልል ጠቅላይ ሚኒስቴር አድርገናል። ስለዚህ የኦሮሞ ወጣቶች የኦሮሞ ህዝብ በዚህ ሀገር ውስጥ ክብሩን ነፃነቱን፣ ሳያስከብር ከዛ መልስ ይህን ክፉ ቀን እናልፋለን ብሎ ነው ይህንን ጠቅላይ ሚኒስቴር ከኦሮሞ ያደረጉት፣ ወይ ህዝብ ሀቅ ለመለወጥ እሱ እኮ ጥያቄ ነው ያልተመለሰው። ብዙዎቹ የሚሉት ምናልባት እኔም በተወሰነ ደረጃ የተረጥራለሁ ይህንን ክፉ ቀን የኦሮሞ ወጣቶችን አስታግሶ ለማለፍ ከኦሮሞ ጠቅላይ ሚኒስቴር አድርጎ ሊሆን ይችላል የሚል ምንም ግምት አለኝ፣ ጥርጣሬ ያለት አለኝ፣ ጥርጣሬ አለኝ። ፈተና ውዛ ላይ ነው። አሁን ለምሳሌ ብዙ ኦሮሚያ አካባቢዎች የአለማያ ዩኒቨርሲቲ ጉጂና ገደው አካባቢ እዚህ በአምቦ መስመር ሆሮ ጉድሩ አካባቢ ብዙ ወጣቶች ታስሯል። አንድ አምስት ስድስት ሰባት የሚሆኑትን ሞቷል። አዲሱ ጠቅላይ ሚኒስትር ወደ ስልጣን ከመጡ በኋላ ማለት ነው። ጠቅላይ ሚኒስትሩ በሚሌኒየም አዳራሽ ንግግራቸው የጠቀሱትና ቃል የገቡበት ሌላው ነጥብ የመብት ጥሰት ያስከተሉና ለኢፍትሐዊነት ምክንያት የሆኑ ህጎች በሚል የገለጿቸውን የተመለከተ ነው። እነዚህ ህጎች እንደሚፈተሹና ማሻሻያ እንደሚደረግባቸውም ተናግረዋል። ጠቅላይ ሚኒስትር አብይ እነዚህ ህጎች የትኞቹ እንደሆኑ በንግግራቸው አልጠቀሱም። ዶክተር መረራ ጉዲና ግን የጸረ ሽብር ህጉ የበጎ አድራጎትና ማህበራት አዋጁና የመሳሰሉት ሊሆኑ እንደሚችሉ ይገምታሉ። የአስቸኳይ ጊዜ አዋጁ ራሱም ከእነዚህ ጋር መደመር እንዳለበት ያምናሉ። ጠቅላይ ሚኒስትሩም ቢሆን ከሁለት ዓመታት በኋላ ስለሚካሄድ ምርጫ ቃል ከመግባት ከፊታቸው ላሉት ይህንን አዋጅ ለመሳሰሉ ጉዳዮች መፍትሄ መስጠት እንዳለባቸው ዶክተር መረራ ተናግረዋል። ነገ ተነገ ወዲያ ማለፍ ያለበት ፈተና ነው። ውሎ ካደረ ግን ከኢትዮጵያ ህዝቦች ጋር አንዱ ትልቁ፣ በተለይ ከኦሮሞ ወጣቶች ጋር የሚያጋጨው ይሄ ጥያቄ ይመስለኛል። አስቸኳይ ጊዜ አዋጅ ይህ የሞለሴ ጠቅላይ ሚኒስትሩ ካለደ ከሁለት ዓመት በኋላ ምርጫን ገና ከተቃዋሚዎች ጋር ተደራድሮ ቀኑም ያልተቆረጠበት በነበረበት ፕሮግራም ሁለት ዓመት በኋላ ይመጣል የሚለው ተስፋ በጣም ሩቅ ነው ለኔ። አሁኑ ምን ተስፋ የሚሰጥ እየተሰራ ነው? መሰረታዊ ለውጡ ጠይቆ ከቤት የወጣ ወጣት ምን አግኝተዋል? ስለዚህ ጠቅላይ ሚኒስትሩ የሚመክረው በፍጥነት ነገሮችን ከንግግር ያለፈ መፍታት መጀመር። ለምሳሌ እስረኞችን ሁለት ወር ነው የኢህአዴግ መሪዎች ያሉት። አሁን ወደ አራት ወር ሊሆነን ነው። ሁለት ወር ሲሉ እስረኞችን ለመፍታት እስረኞችን ለመፍታት እስከ ሁለት ወር ጊዜ ውስጥ እየተጠራ ይፈታሉ ነው። እኔም አውቀው ለምሳሌ ከፋለው ተፈራ የሚባል ሁለት እግር የለው ሰው ነው። አስራ ሁለት ዓመት በላይ ታስሯል። አብሬን ፓርላማ የነበርን ሸዋ ፈራው አጥናፎ የሚባል ልጅ በሶስት እግር ነው የሚሄደው። ፓርላማ የነበረ ልጅ ነው። ከአስር ዓመት በላይ ታስሯል። የምን ፓርቲ አባል ነው? የቅንጅት ፓርቲ አባል የነበረ ልጅ ደብረ ብርሃን። እንዲህ ያሉ ብዙ ወጣቶች አሉ። አባሎቻችንም ያልተፈቱ አሉ። እና እነዚህን እዛ አስቀ ተገምቴ በአንድ በኩል ህዝብን የሚያማልን ንግግር እያደረግ ምን ያክል ጊዜ ተቆያለ ነው እንደገና አስቸኳይ ጊዜ አዋጅን ይዜ ወታደሩ የሰራዊቱ የፈለገውን በሚያደርግበት ሁኔታ ህዝብን በቁጣ ሊቀሰቅስ የሚችል ሁኔታ እሳት እዚህ አስቀምጤ አልፌ ማውራት ያስቸግራል ስለዚህ እኔ በጣም የሚመክረው በተለይ አስቸኳይ ጊዜ አዋጁ እና የእስረኛ ጉዳይን ውሎ ሳድር ወደ መፍታቱ ቢካሄድ ከዛ በኋላ ደግሞ ቀኑ የቆረጠ ድርድር በመሰረታዊ ጉዳዮች ጋር የህዝብ ድጋፍ አለንግ ማለታቸው ብቻ ሰው ያላቸው ይታወቃሉ። ከነዚህ ጋር ድርድር የመጀመር ሌላ አመፅ አዙሪት ውስጥ ሳንገባ ካአሁኑኑ ማለት ነው፣ ጊዜ ሳይሰጥ ቀን ቆርጦ ሀገር ውስጥም ሆነ ከሀገር ውጭ ጉዳዩ ያገባናል የሚሉ ኃይሎች ጋር መነጋገር መጀመሩ ጥሩ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በሚሊኒየም አዳራሽ ያደረጉትን ንግግር መነሻ በማድረግ ከኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና ጋር ያደረግኩት ቃለ ምልልስ ሰፋ ያለ ነው። በሌላ ዘገባ ልመለስበት ሞክራለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። ወደ ሌላው የትንታኔ ርዕስ እናልፋለን። ትናንት ጠዋት በሞያሌ በደረሰው ግድያ የተጠረጠሩ ሁለት ሰዎች በፌዴራል ፖሊስ ቁጥጥር ስር መዋላቸውን የሞያሌ ወረዳ ፖሊስ አስታውቋል። ኮማንደር ነጋ ሲርቢ በሁለቱ ሰዎች አሁንም ከሌላ የእጅ ቦምብ ጋር እንደተያዙ ለአሜሪካ ድምፅ ተናግረዋል። የሞያሌ ከተማ አሁንም ውጥረት እንደሰፈነበት ነው። በከተማዋ ብዙም እንቅስቃሴ የለም። በትናንቱ ጥቃት የሞቱ ሰዎች ቁጥሩ አራት ደርሷል። ዛሬም ለሞቱት የቀብር ስነ ስርዓት መፈጸሙን የአካባቢው አስተዳዳሪ ለአሜሪካ ድምፅ ገልጠዋል። ዳዊት ገድሞ ነው ዘገባውን የላከው። ትላንት ጠዋት በሞያሌ የእጅ ቦምብ ወርውረው አራት ሰዎች ገለው ከ60 በላይ እንዳቆስሉ የተናገረው ሁለት ሰዎች ዛሬ በቁጥጥር መዋላቸው የሞያሌ ወረዳ ፖሊስ አስታወቀ። ኮማንደር ነጋ ስርቢ በሁለቱ ተጠርጣሪዎች እጅ ሌላ የእጅ ቦምብ መገኘቱን ለአሜሪካ ድምፅ ተናግረዋል። ትላንትና ጠዋት ላይ በሚሰዋሪ ዜኖች ላይ ከክልል አምስት በኩል ከሶማሌት በኩል ቦምብ ተወርዶ ወደ ስሳ ሁለት የሚሆኑ ሰዎች ቆስለው አራት ሰዎች ሞተዋል። ይህ ጉዳይ በተመለከተ ሁለት ሰዎች በተረታሬ በፌዴራል በመከላከያ ስራዎች ተፈሩ ይለዋል። ትላንትና ምንም ነገር ሊፈጽም ይችላሉ ተብለው የሚገመቱ ሰዎች ናቸው ዛሬ ከእጅ ቦምብ ጋር የተያዙት ሰዎች ሲሰይዘው ነገር ይሆናል ማለት ነው። በቁጥጥር ስር ስለዋሉ ሰዎች ማንነት ኮማንደር ነጋን ጠይቀን ሰዎቹ ከኢትዮጵያ ሶማሌ ክልል መምጣታቸውን ብቻ ነው ያረጋገጡልን። አሁንም በከተማዋ ብዙ እንቅስቃሴ እንደሌለ እና በጥቃቱ ጉዳት ለደረሰባቸው ቤተሰቦች ምንም አይነት ድጋፍ አለመደረጉን አንድ የሞያለ ከተማ ነዋሪ ይናገራሉ። ብይቲ በቀ ሊስ ጀርነሙ ገዴም መተታ ነ ቀባ ሰዎች ሐዘን ላይ ናቸው። የቆሰሉ የተጎዱ ሰዎች ድጋፍ ያስፈልጋቸዋል። ግን መንግሥት ምንም ድጋፍ አላደረገም። እስካሁን ሽማግሌዎች እንኳ ምን ሆኑ ብለው አልጠየቋቸውም። ቤተሰቦቻቸው ብቻ ናቸው አብረዋቸው እየተቸገሩ ያሉት። በከተማዋ ደግሞ ምንም እንቅስቃሴ የለም። ባጃጆች፣ ቢስክሌቶች አገልግሎት መስጠት አቁመዋል። በፊት የቆሰሉት ጤና ጣቢያ እየታከሙ ነው እንጂ መሥሪያ ቤቶችም ዝግ ናቸው። ሁሉም ነገር ቆሞ ትላንት ብዙ ወጣቶች የተጎዱበት ቦታ በድንጋይ ተከልሎ ነው ያለው። የመከላከያ ሠራዊት አባላትም በቦታው ሰፍረው ይገኛሉ። በትላንቱ የቦምብ ጥቃት የሶስት ሰዎች ህይወት ወዲያው ሲያልፍ ሌላ አንድ ሰው ትላንት ማምሻው ላይ ህይወቱ ማለፉን ድርጊቱ የተፈጸመበት የሞያሌ ዜሮ ሁለት ቀበሌ አስተዳደር አቶ ኩሉ ገልገለው ተናግረዋል። አቶ ኩሉ የሞቱ ሰዎች ከተለያዩ የኢትዮጵያ አካባቢዎች መጥተው በሞያሌ ሰርቶ ይኖረው የነበሩ መሆናቸው ነው የሚገልጹት። የሞቱት ሰዎች አራት ናቸው። እነሱም ከተለያዩ ብሔር ብሔረሰብ አባላት ናቸው። ለምሳሌ በፌዴራል ወደ ሐዋሳ ተልኮ የሞተው የጉራጌ ተወላጅ ነው። ብልድር ደግሞ ከአርሲ ነው የመጣው። ገዛሐኝ የሃድያ ሰው ነው። አራተኛው ደግሞ አብደላ ይባላል ተወልዶ ያደገው እዚሁ ነው። አቶ ኩሉ አክለው ለሞቱ ሰዎች ዛሬ በከተማዋ የቀብር ስነ ስርዓት መፈጸሙን ገልጸዋል። ትላንት ምሽትም ከኢትዮጵያ ሶማሌ ክልል የተኩስ ድምፅ በድጋሚ ተሰምቶ እንደነበር ጠቁመው መንግስት ይህን ህግ ወጥ ድርጊት እየፈጸሙ ያሉትን ሰዎች በቁጥጥር ስር እንዲያውል ሕዝቡ እየጠየቀ ነው ብለዋል። ጉርባኤድዱቱ ከሪፍራሌ ጉምጌሰ አዋሳ ራ ገብሰን እሰ በላም ወደ ኋሳ እየተወሰደ የሞተው ልጅ ዛሬ ነው የተቀበረው። በሞያሌ ነው የተቀበረው። ብዙ ሰው ነው ወጥቶ የቀበረው። በቀብሩ ሥነሥርዓት ላይ ሰዎች በሁኔታው በጣም መናደላቸውን ሲናገሩ ነበር። እነኚህን ሰዎች መንግሥት አንድ ነገር ሊላቸው ይገባል። ለሕግ ብልን ነው እንጂ ካልሆነ እኮ ራሳችን ዝም ልናሰኛቸው እንችላለን፣ ይላሉ ወጣቶች። ቦምብ ወርውረው እየጐዱን ነውና መንግሥት አቅጣጫ ቢያስይዘው የሚል ሐሳብ ሲያነሱ ነበር። እኛም ያንን ነው የምንናገረው። የኦሮሚያ ክልል ሞያሌ አስተዳደር ወጣቶች፣ የወረዳው ጸጥታ ኃላፊዎች ለአካባቢው የኅብረተሰብ ተገቢ ጥበቃ አላደረገም የሚለውን አቤቱታ እውነት ነው ሲሉ አምነው አላትኩሉ ትላንት በ02 ቀበሌ መናሪያ አካባቢ የተወረወረው የእጅ ቦምብ ማለትም ባለፈው መጋቢት መጀመሪያ የኢትዮጵያ መከላከያ ሰራዊት ከ10 ሰዎች በላይ ገለው ብዙዎችን ካቆሰለበት ከሸዋ በር በአማካይ በ4 ኪሎ ሜትር ርቀት ላይ የሚገኝ ቦታ ነው። በመጋቢት ወር በሞያሌ በደረሰው ግድያ መንግስት አምስት የመከላከያ ሰራዊት አባላትን በቁጥጥር ስር ማዋሉንና ክሳቸውን በቦረና ዞን ኮማንድ ፖስት ችሎት እንደምታይ አስታውቆ ነበር። ነገር ግን ክሱ የአይን ምስክሮች ባለመገኘታቸው ሊቀጥል አለመቻሉን የሞያሌ ከተማ ነዋሪዎች ለአሜሪካ ድምፅ ተናግረዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ። ገልሞን ለዘገባው እናመሰግናለን። አድማጮች፣ ሶስተኛው የመጽሔት ርዕስ ደግሞ ወደ የመን ጉዳይ ይወስደናል። አዲሱ የተባበሩት መንግስታት ድርጅት የየመን ልዩ መልእክተኛ ማርቲን ግሪፊትስ በአንድ ዋና የከተማይቱ ማዕከልና እጅግ ጠቃሚ ነው በተባለ ወደብ ላይ ወታደራዊ ዘመቻ ሊካሄድ መቻሉን የሚገልጹ ዘገባዎች መጠቆማቸው የሀገሪቱን የእርስ በርስ ጦርነት ለማብቃት የነበረንን ተስፋ በሙሉ ያጨልማል ሲሉ የጸጥታ ምክር ቤቱን አስጠንቅቀዋል። እዚህ በዋሽንግተን ዲሲ የትራምፕ አስተዳደር በየመን የሚከተለውን ፖሊሲ የሚከላከሉ ከፍተኛ ባለስልጣናት ለሶስት ዓመታት የዘለቀውን ሁከት ለማብቃት የሚያስችል ሙከራ አላደረጉም ተብለው በሁለቱም ፓርቲዎች ሴናተሮች እየተነቀፉ ነው። የአሜሪካ ድምፅዋ ሲንዲ ሼን ከውጭ ጉዳይ ሚኒስቴር መስሪያ ቤት ተከታዩን ዘገባ አድርሳናለች። ትስታ በላቸው ታቀርበዋለች። የጸጥታው ምክር ቤት በዚህ በዓለማችን አስከፊ በተባለው የየመኑ ሰብአዊ ቀውስ ጉዳይ ላይ የተወያየው በትላንትና እለት ነው። በዓለሙ ድርጅት ውስጥ ዋናው የሰብአዊ እርዳታ አስተባባሪ ማርክ ሎኮክ ስለ ሁኔታው ያስረዳሉ። ከጠቅላላው የየመን ሕዝብ ሶስት አራተኛው ከ22 ሚሊዮን በላይ የሚሆነው ማለት ነው አስቸኳይ የሰብአዊ እርዳታ ይፈልጋል። ይህ ደግሞ ዛሬ ተመግበው እንደው ለነገ የሚጨነቀውን 8 ሚሊዮን 400 ሺህ ሕዝብ ጨምሮ ነው። ቀውሱ ቤተሰብና ተቋማትን ብዙ ከጐዳ በኋላ አሁን በአጠቃላይ የየመን ሕይወት ላይ አጥልቷል። የማይመለከተው የኅብረተሰብ ክፍል የለም። አዲሱ የተባበሩት መንግስታት ድርጅት የየመን ልዩ መልእክተኛ ማርቲን ግሪፈስ ሲናገሩ በሀገሪቱ ሰላም ለማስፈን በርትተው እንደሚሰሩና በቀጣዮቹ ሁለት ወራት ጊዜ ውስጥም የፖለቲካ ድርድሮች እንዲካሄዱ የሚያስችሉ እቅዶችን ለጸጥታው ምክር ቤት ለማቅረብ ቃል ገብተዋል። አሁን በእጅጉ ያሳሰባቸው ደግሞ ሁከቱ ካለበት እየተባባሰ ሊመጣ የመቻሉ ጉዳይ እንደሆነም አስረድተዋል። በተጨማሪ የምንሰማው ገና ያልተረጋገጠ ነገር ቢሆንም የመን ውስጥ የወታደራዊ እንቅስቃሴው እየጨመረ መምጣቱን ነው። በአልሁዴዳ ላይ ከፍተኛ ወታደራዊ ዘመቻ የመከፈቱ ሁኔታም አይሏል። በቅርቡ ሊጀመር ነው የሚችለው የእኛ ስጋት ከሁለቱ አንዱ እንኳ ተግባራዊ ከሆነ የሰላሙን ጥረት በሙሉ ያከሽፋል የሚል ነው። እዚህ በዋሽንግተን ዲሲ ደግሞ የመን ውስጥ ሳኡዲ መሩ ጣምራ የቦምብ ጥቃት ከዩናይትድ ስቴትስ ወታደራዊ ድጋፍ ያገኛል፣ በጥቃቱም ብዙ ሲቪሎች ተገለዋል መባሉ በርካታ ሴናተሮችን አሳስቧል። የሪፐብሊካን ሴናተር ቶድ ያንግ ስለ ሁኔታው ሲናገሩ ሳኡዲዎች የአረብ ራቢጣው ወይም ሌላ የህብረቱ አባል ሆዳክ ወደብን ከአየር ሲደበድብ የእኛ ወታደራዊ ድጋፍ ይቀጥላል ማለት ነው ሲሉ ጠይቀዋል። በዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር የመካከለኛው ምስራቅ አገሮች ጉዳይ ተጠባባቂ ረዳት ሚኒስትር ዴቪድ ሳተርፊልድ ሀገራቸው በሳውዲ ለሚመራው ወታደራዊ ጥምረት መስጠቷን ተከላክለው ዋና ፍላጎቷ ግን በተባበሩት መንግስታት ድርጅት አማካይነት የሚካሄድ የፖለቲካ ድርድር መሆኑን ግልጽ አድርገዋል ወደ መጨረሻው የትንታኔ ርዕስ እናልፋለን ግርማ ሞገስ የተላበሱት የፖለቲካ ሥርወ መንግሥት እናት የሆኑት ባለቤታቸውና ልጃቸው በዩናይትድ ስቴትስ ፕሬዚዳንትነት ያገለገሉት ባርብራ ቦሽ ከረጅም ጊዜ ሕመም በኋላ ትናንት እንዳረፉ የጆርጅ ደብሊው ኤች ቡሽ ጽሕፈት ቤት ባወጣው መግለጫ አስታውቋል። ዕድሜያቸው 92 ነበር። የአሜሪካ ድምፅ ሬዲዮ ዘጋቢ ማርያ መዲያሎ ያዘጋጀችውን ዘገባ አዳነች ፍሳዬ ታቀርባለች። ባርባራ ፒርስ ቡሽ እንደ አውሮፓ አቆጣጠር በ1990 ዓ ም መጀመሪያ ዓመታት ላይ ባለቤታቸው አርባ አንደኛ የዩናይትድ ስቴትስ ፕሬዚደንት በነበሩበት ወቅት የሀገሪቱ ቀዳማዊት እመቤት ነበሩ። ከስድስት ልጆቻቸው አንዱ ጆርጅ ደብልዩ ቡሽ ከ17 ዓመታት በፊት ሲመረጡ ደግሞ የፕሬዚደንት እናት ሆኑ። ባርብራ ቡሽ I had trouble when I was married to the president. And now to see that same fellow that I used to drive around in Little League. <laughs> <coughs> president Tugarat Darba Maserat Kubat worked to Gurust Gabiceneber. Aunt Adia Makina Yena Dauba Yebotaus Adder, so Yena Barona, Yenansa, Kaflinazda, Yalkusich ye Obat Yeneberkutso. ፕሬዝደንት ሆኖ ሳየው በጣም የሚያስገርም ነው። ባርብራ ቡሽ በፍጹም ታማኝነታቸው ይታወቁ ነበር። ብልሁን ባለቤቴን የሚነቅፍ ሰው መስማት አልወድም ነበር። ልጄን ሲነቅፉ ደግሞ ያስቆጣኝ ነበር። ባርብራ ቡሽ የሚታወስበት ትልቁ ነገር ሰዎች በመሰረታዊ ትምህርት ዕድል እንዲያገኙ ባደረጉት ጥረት ነው ይላሉ። በሂውስተን ዩኒቨርስቲ የታሪክ ፕሮፌሰር ናንሲ ቤክ ያንግ ስለ መሰረታዊ ትምህርት ጠቃሚነት በመሟገት ሁሉም ሰዎች የመጽሐፍና ማንበብ እድል እንዲያገኙ ያስፈልጋል ይሉ ነበር። በዋይት ሀውስ ቤተ መንግስት በነበሩበት ወቅት መጽሐፍና ማንበብ መቻል አንድ ሰው የማህበረሰባዊ በደል ይድረስበት አይድረስበት ለማወቅ ያስችላል በማለት በተደጋጋሚ ይናገሩ ነበር። ወደ ሶስት አስርተ ዓመታት ከሚጠጋ ጊዜ በፊት የመሰረቱት የባርብራ ቡሽ የቤተሰብ መሰረታዊ ትምህርት ተቋም በምላ ዩናይትድ ስቴትስ የመሰረታዊ ትምህርት ፕሮግራም እንዲስፋፋ ሲል የ110 ሚሊዮን ዶላር ገንዘብ እንዲዋጣ አስችሏል። ባርብራ ቡሽ መጽሐፍትም አሳትመዋል። በዋይት ሀውስ ቤተ መንግስት በነበሩበት ወቅት ከመጽሐፍ ሽያጭ ካገኙት ገቢ በመሰረታዊ ትምህርት ሥራ ላይ የሚውል ወደ አንድ ሚሊዮን የሚጠጋ ገንዘብ ማበርከታቸውን ፕሮፌሰር ያንግ ጠቁመዋል። ባርብራ ቡሽ ምንጊዜም ቢሆን የማስመሰል ባህሪ እንዳልነበራቸውና የተሰማቸውን የሚናገሩ ሴት እንደነበሩ ያንግ አውስተዋል። And she has never tried to be something that she was not. She has always been true to herself. አስመሳይ ለመሆን የጣሩበት ጊዜ አልነበረም። ምን ጊዜም ቢሆን ራሳቸውን የሆኑ ሴት ነበሩ። ከተናገርኩት ብያለው ማለት ነው በማለት የተናገሩት ሁሉ በግልጽ እንደሚቀርብ ለቃል አቀባያቸው አስረድተዋል። ባርብራ ቡሽ እንደ አውሮፓ አቆጣጠር ሰኔ 8 ቀን 1925 ዓ ም ተወለዱ። ከባለቤታቸው ቡሽ ጋር ትላንት በህልፈት እስከተለያዩበት ጊዜ ድረስ ለ73 ዓመታት ያህል በትዳር ላይ ቆይተዋል። በውሽ ጦርነት ላይ ያሉ እጮኛቸውን እንዴት ያስቡ እንደነበር ገልጸዋል። ቆሜ ጥቁሩን ሰማይ ስመለከት ስላጣኋቸው ጓደኞቼ ስለምወዳት ሀገሬና ባርብራ ስለምትባል ልጅ አስብ ነበር። ከሁለት ሴት ልጆቻቸው መካከል አንደኛዋ በሦስት ዓመት ዕድሜዋ በሉኪሚያ በሽታ ምክንያት ስለሞተች ትልቅ ሐዘን ገጥሟቸው ነበር። ባርብራ ቡሽ ስላለችበት ዓለም የተሻለ ቦታ ነበር ስትል ከልጅ ልጆቻቸው አንዷ ተናግራለች።

አዎ ሙዚቃው ደግሞ በኢትዮጵያ ያሉ ከብሔርና ከዘርፍ ክፍፍል ጋር የተያያዙ ችግሮችን መነሻ ያደረገ ነው። ባልደረባችን እስክንድር ፍሬው እንደገለጠልን የግጥሙ ደራሲ ጋዜጠኛ ሀብታሙ ቦጋለ ሲሆን ከዓመታት በፊት የነጠላ ዜማውን ሲዲ የሰጡትን አዘጋጆችን ማስተያየት መነሻ ያደረገ ነው። አሁን ድምፃዊው ታምራት ደስታ ከዚህ ዓለም በሞት ተለይቷል። የሰማችሁትም ዜማ ታምራት ከተጫወታቸው በርካታ ዜማዎች አንዱ ነው። ተምራት ዛሬ በአድናቂዎቹና በቤተሰቦቹ ዘንድ በሐዘን እየታሰበ እንደሆን ነው የምንገምተው። በዚህ ሰዓት ቤተሰቦቹን መጽናናት እንመኛለን። አዲሱ እንግዲህ የሙዚቃ ሰው የጥበብ ሰው ሲያርፍ ስራውን ነው የምናቀርበው መልሰን። ና ልክ ነው፣ ቀደም ሲል እንዳልከው ለቤተሰቡ በተለይ በአጠቃላይ ደግሞ ለሙያ ባልደረቦቹ መጽናናት እንመኛለን። ከሙዚቃውም ከሁሉም መስክ ሰዎች እየሄዱ እየተለዩ ነው፣ እያጣን ነው፣ ያሳዝናል። የተምራት ነፍስ ይማርልን። What mukwan Thank you. Pitachin and the nagana, ye to beam like a su ye did anam, ye to beam like a su ye did ታምራት ደስታ ወጣት ሲያልፍ ደግሞ የበለጠ ይበልጥ ያሳምማል፣ ይበልጥም ያሳዝናል። አዲሱ እንግዲህ ወደፊት ዛሬ በጋቢና ፕሮግራም ቀርቧል። ወደፊት ደግሞ ስራና ሕይወቱን የተመለከተ ቅንብር ወትሮ ሁሉ እንደምናደርገው ይዘን እንቀርባለን። መልካም። ቀጥለን እንግዲህ በዲሞክራሲ በተግባር ፋንታ ወደተዘጋጀው ውይይት እናልፋለን። በአንድ በኩል አማራው በአማራነት መደራጀቱ እየደረሰበት ካለው ጥቃት ራሱን በተሻለ ሁኔታ ለመከላከል ያስችለዋል የሚሉትን፣ በሌላ በኩል ደግሞ አማራው በክፍለ ሀገር ቢደራጅ ነው የተሻለ የሚሆነው በማለት የሚከራከሩትን ይዘን ልናዋይ ባለፈው ሳምንት የጀመርነው ውይይት ሁለተኛ ክፍል ነው ቀጣዩ። በክፍል አንድ ግን የአማራውን በአማራነት መደራጀት የሚደግፉ ሶስት ወገኖች ተደምጠው የተለየ ሀሳብ ያላቸውና በአማራነት መደራጀት አማራውን በትክክል አይረዳም ይልቁንም አግላይ ይሆናል የሚል ሀሳብ የሰጡት እንግዳችን ፕሮፌሰር አለማንተ ገብረ ስላሴ ድምፃቸው ሳይሰማ ነው ፕሮግራሙ የተቋረጠው። ፕሮፌሰር አለማንተን በድጋሜ ቅርታ እንጠይቃለን። በአማራነት መደራጀትን ደግፈው የቀረቡት ሶስቱ እንግዶቻችን ዶክተር ጌታቸው በጋሻው በሺካጎ ሀርፐር ኮሌጅ የምጣኔ ሀብት መምህር፣ አቶ ኃይለ ገብርኤል አያሌው የአንድ አማራ ንቅናቄ የድርጅት ጉዳይ ኃላፊ፣ አቶ ተክሌ የሻው የአማራ ሕልውና ለኢትዮጵያ አንድነት ሊቀመንበር ናቸው። መደራጀት በክፍለ ሀገር እንጂ በጎሳ ላይ መሆን የለበትም የሚለውን አቋም የሚያራምዱት ደግሞ ቀድሞ የዊልያም ኤን ሜሪ ኮሌጅ የሕግ ትምህርት መምህሩ ፕሮፌሰር አለማንተ ገብረስላሴ ናቸው። ባለፈው ክፍል አንድ አንድ አማራ የተሰኘውን ንቅናቄ እንዲያደራጁ ከረዱት ሰዎች መካከል አንዱ ፕሮፌሰር ጌታቸው በጋሻው ነበሩና የአማራውን በአማራነት መደራጀት ከደገፉ ለምን ሌሎቹን የአማራ ስብስቦች አልጨመራችሁም የሚለውን ጥያቄ እያብራሩ ነበር። ፕሮግራሙ የተቋረጠውና የዚያን ማብራሪያ የቀረውን ክፍል ባጭሩ መልሰው ወደ ፕሮፌሰር አለማንተ እናልፋለን። ይሄ አስራ ስምንት ድርጅቶች የሚባለው እንደው ቁጥሩን ብዙ ያስመስለዋል እንጂ መታየት ያለበት ነገር ምንድን ነው፣ ሪሊ ያን ያህል አይደሉም። አሁን አቶ ተክሊን እራሳቸውን ብትወስዳቸው ይሄ ከሳቸው ጋር የተያዘ አራት ግሩፕ ነው። እሺ፣ አስራ ስምንትም ባይሆኑ ግን ፕሮፌሰር፣ አስራ ስምንትም ባይሆኑ ግን አሉ፣ በፖለቲካ የተደራጁ እና እነሱን እንኳን ለማደራጀት ጥረት ልታደርጉ ይገባል ነው እኮ እናንተ የምትጠየቁት። እርስዎ እና ሻለቃ ዳዊት፣ እሺ፣ በሙሉ በመጀመሪያው ስብሰባ ላይ ተገኝተዋል። በጣም ተስፋ የሚሰጥ ቃል የተገባባበት ጊዜ ነበር። እኔ ከዛ በኋላ ወጥቻለሁ። መጀመሪያ ራሳቸው አቶ ተክሌ ናቸው የወጡ። እንደዛም ሲሆን ይሄ አንድ አማራን የመሰረተው ሁለት ግሩፕ ነው። እነኚህ ራሳቸውን ደግሞ አደራጅተው መጥተዋል። ይህ የአንድ አማራ ድርጅት ሊታወጅ አንድ ሳምንት ሲቀር ማስታወቂያው ከወጣ ጥሪዎች ከተበጠኑ በኋላ እነኛ አስራ ስምንት የተባሉት መግለጫዎቹ ደረበን ጊዜ ነበሩ። እንዴ እንደው እንደ ተበታተኑ እኮ የቀሩ መስሎን ነበር። ግን ዋናው ነገር የተነሳንበትም ይሄ የሁሉም ወደ አንድነት መምጣት ነውና መደገፍ ያለበት ነው። ደስ ይለናል። ፕሮፌሰር አለማንተ በጣም አመሰግናለሁ ስለ ትዕግስቶ። ለምንድን ነው እናንተ በክፍለ ሀገር ነው እንጂ አማራ በአማራነቱ አይደለም መደራጀት ያለባቸው የምትሉት? በጣም አመሰግናለሁ አቶ አዲሱ። ማንም ህዝብ ጥቃት ሲደርስበት ራሱን የመከላከል መብት እንዳለው ጥያቄ ውስጥ አናስገባም። ግን ለይ ኢትዮጵያ ለወደፊቱ ለህዝባችን አንድነት የሚጠቅመው አደረጃጀት የትኛው ጎዳና ነው የሚለው ነው። ወያኔ ለኢትዮጵያ ያቀረበላት አማራጭ በዘር ተደራጅቶ መንግስትን ማስኬድ ነው። ይህ ደግሞ ብዙ ጥፋት አለው። አንደኛው ጥፋት አገሮችን የሚበትን አካሄድ። በዚህ አይነት የተደራጁ አገሮች በአሁኑ ጊዜ በሕይወት የሉም። ለምሳሌ ያህል እንደነ ዩጎዝላቪያ፣ እንደነ ቼኮዝሎቫኪያ፣ እንደ ሶቪየት ዩኒየን። ሰርቢያ እንኳ ራሷ አንዲት ግዛት የነበረችው በዩጎዝላቪያ ውስጥ በመጨረሻው ደረጃ ኮሶቮ ተገንጥሎበታል። በዘር ስትደራጅ ይህን የመሰለ አደጋ ያመጣል። እኛ የኢትዮጵያ አንድነት በጣም አስፈላጊና ሁላችንም መታገል ያለብን አላማ ነው በሚል በዘር ከተደራጀ ይሄንን ችግር ወደፊት የሚመጣውን ችግር ታናስብ መሆን የለበትም ከሚል ነው አንደኛ። ሁለተኛ በዘር መደራጀት ሁለት ተፎካካሪ ማንነቶችን የግድ ይፈጥራል የግድ ይፈጥራል። በመጀመሪያ ደረጃ በጎሳው በጎሳው ማንነት ይቆማል። እያንዳንዱ ግለሰብ አሁን እንደምንሰማው አማራ የሚል አንድነት ይፈጠራል። እንደገና ደግሞ ኢትዮጵያዊነት የሚል አንድነት ይኖራል። ሁለቱ ግን ሲፎካከሩ፣ ደግሞ መፎካከራቸው አይቀርም እንዳየነው በሌሎች ሀገሮች ታሪክ እነሱ ሁለቱ ሲፎካከሩ ሁልጊዜም አሸናፊ ሆነው የሚመጣው የጎሳ ማንነት ነው እንጂ ሀገራዊ የሆነው ማንነት አይደለም። ሌላው እኛ በክፍለ ሀገር መደራጀቱ ነው የሚያዋጣው የምንለው የየአካባቢውን ሕብረተሰቦች በምንመለከትበት ጊዜ በአንዱ ክፍለ ሀገር የተለያዩ ጎሳዎች ይኖራሉ እኔ እንግዲህ በቅርበት የምናውቀውን የጎንደርን ክፍለ ሀገር ወይም በቀድሞ አጠራር የበጌምድርና ሰሜን ክፍለ ሀገርን ሁኔታ ስንመለከት በዛ ክፍለ ሀገር ውስጥ አማራዎች አሉ፣ ቅማንቶች አሉ፣ ቤተ እስራኤሎች አሉ፣ ውምዞች አሉ፣ አገቦች አሉ። አሁን በአማራነት እንደራጅ ብንል እና አንዳንድ ወንድሞች እንደሚገፉት በአማራነት ሲደራጁ እነዚህ ሌሎቹ ማህበረሰቦች የት ነው የሚገቡት? እንደሱ አማራውን እንደ ጠላት አድርገው የመቁጠር ሁኔታ ወይንም የነበረውን እስከ እስከዛሬ የቆየውን በቋንቋም ይሁን በባህልም ይሁን በሃይማኖትም ይሁን በኢኮኖሚ ትስስር ይሁን በጂኦግራፊ አቀማመጥ እንዲሁን አንድነት የነበሩትን ሕዝቦች እንለያያቸዋለን ማለት ነው። እንዲፈሩ፣ እንዲጠራጠሩ፣ እንዲጠሉ ነው የሚያደርገን ማለት ነው። አግላይነት ይኖረዋል፣ ይህ አይነት አደረጃጀት በአንድ ክፍለ ሀገር ውስጥ እንኳ ባሉ ማህበረሰቦች መካከል ማለት ነው። ስለዚህ ይሻለው አካሄድ በየክፍለ ሀገሩ ስንደራጅ፣ ጎንደር የተለያዩ ማህበረሰቦች ይዘን፣ መጎጃምም እንደዚሁ አገው አለ፣ ሽናሻ አለ፣ አማራ አለ፣ ኦሮሞ አለ። ወሎም እንደዚሁ አገው፣ አማራ፣ ኦሮሞ፣ አርጎባ፣ አፋር፣ ኢቨን ትግሬ አለ። ሸዋም እንደዚሁ የተለያዩ ማህበረሰቦች አሉ። ምንድን ነው ችግሩ? በዚህ አይነት ተደራጅተን ግን በአማራውም ላይ የሚደርሰውን ጥቃት እነዚህ ማህበረሰቦች እነሱም እንዲያግዙ አድርገን ብናደራጀው አይሻልም ወይ? ግን ምን መሰለህ ፕሮፌሰር አለም አንተ እንግዲህ ቀደም ሲል እንግዶቻችን እንደገለጡት ተነጥሎ አማራው ላይ ያነጣጠረ ጥቃት እየተካሄደ ነው፣ ዛሬም ድረስ ይካሄዳል። ግን ተነጥሎ ጥቃቱ በአማራው ላይ ስለሆነ አማራው በአማራነቱ ሌሎቹ በራሳቸው ጎሳ እንደተደራጁት ቢደራጅ ነው ራሱም ጥሩ አድርጎ የሚከላከለው፣ ከዛ ኢትዮጵያዊነቱን ያጠናክራል። ነው። እንግዲህ እነሱ አካሄድ ይህንን ልብ ብላችኋል እናንተ በክፍለ ሀገር ይሁን ስትሉ በደንብ እንጂ። አሁን በጎንደር በምትመለከትበት ጊዜ የጎንደር ህብረት ብለን ተቋቁመን፣ ያው እኛም በሲሊክ ደረጃ ነው የተቋቋምነው በፖለቲካ አይደለም። ግን ወያኔ ባካሄደው ምርጫ የጎንደር ህዝብ ቅማንት አማራ ሳይለይ ቅማንት የሚባል ክልል አንፈልግም ያሉበት ምክንያት አንዱ እኛ ባደረግነው ቅስቀሳ ነው የጎንደር ህብረት አይለያይም ከሚል ነው። ምክንያቱም እንደዚህ ስለ ልቦናቸው በታሪክ አብሮ የመጣ በኢኮኖሚ ትስስሩም፣ በመልክዓ ምድር አቀማመጡም አብረው የኖሩ ማህበረሰቦች ስለሆኑ ምንም ልዩነት የላቸውም። የአማራውንም ጥቃት እነሱ እንደ ጥቃታቸው አድርገው የሚቆጥሩ ናቸው። ሁለተኛ የበለጠ የማሰባሰብ እድሉ ሰፋ ያለ ነው፣ ወይም የበለጠ አመርቂ ሊሆን ይችላል። ምክንያቱም ወያኔን አካሄድ አይታችሁ ከሆነ ትግራይ የምትባለው አንድ ኮምፓክት የሆነች በጣም የተሰበሰበች አካባቢ ስለሆነች ለማደራጀት ቀሏቸዋል። አማራ ሰፊ ህዝብ ነው። ሌላው ጥርጣሬና አለመተማመን እንዳይ። እንዳይኖር እኔ ለምሳሌ ጎንደር ተወልጄ አድጌ ከሐረር የመጣውን አማራ አማራ ነኝ ቢለኝ ለማረዳት እጅግ አስቸጋሪ ነው። ግን ጎንደር ተወልዶ ያደገ ሰው ከሆነ ዘርመን፣ ዘሩን፣ ቤተሰቦቹን ለመለየት የበለጠ ቀላል ነው። አንዲት ነጥብ ብቻ ለመጨመር ቅድም አንዳንዶች ወንድሞች ሲናገሩ ፕሮፌሰር ጌታቸውም አቶ ሀይለ ገብርኤል ሀይለ ገብርኤል ደጋግመው ያነሱት ነጥብ አለ ረሳ ብዬ ነው። ይኸው ምንድን ነው በአሁኑ ጊዜ በኢትዮጵያ ያለው ሁኔታ ሪያሊቲ ያሉት በዘር መደራ ፕሮጀክት ነው እና ይህን መቀበል አለብን የሚል ይመስለኛል። እኔ ደግሞ የማየው በተለየ መንገድ ነው። ይሄ ሁኔታ የተፈጠረው ባለው መንግስት ቀስቃሽነት ነው። የግድ በዘር መደራጀት አለባችሁ ብሎ ስላለ ብቻ ህዝቡን በዚህ መልክ እንዲለወጥ፣ ስነልቦናው እንዲለወጥ ለማድረግ ሞክሯል። ግን አርቆ አስተዋይ አስታቢ ለአገሩ የሚቆረቆር ወገን በተለይ በመሪነት ለመውጣት የሚፈልጉ ወገኖች ማሰብ ያለባቸው የወደፊቱን ነው። ይሄን ሁኔታ እንዴት እንለውጠዋለን? በተቀደደው ጎዳና ነው የምንሄደው? ጥፋት እያየን በአሁኑ ጊዜ ህዝቦች ከየቦታቸው እየተፈናቀሉ በጎሳ ምክንያት፣ በዚህ መንገድ ነው መሄድ ያለብን ወይንስ ይህን ሁኔታ መለወጥ አለብን? ለመለወጥ ደግሞ የተሻለ አደረጃጀት የተሻለ ራዕይ ህዝባችንን ማስተማር አለብን። ትግል እኮ ይሄ ነው እንጂ የጥፋቱን ጎዳና መልሶ ማጠናከር በዛው መንገድ መጓዝ አይደለም። አምናለሁ ጥሩ መሪዎች ከጎሳ አስተሳሰብ ነጻ የወጡ መሪዎች አመራሩን በሚይዙበት ጊዜ የህዝቡን ስነ ልቦና ሊለውጡት ይችላሉ። ወደሚቀጥለው ጥያቄ ልሄድና አቶ ሀይለ ገብርኤል ፕሮፌሰር ጌታቸውም ቢሆኑ አቶ ተክሌም በዚህ ላይ ልትሄዱበት ይችላላችሁ። በፕሮፌሰር አለማንት አስተያየት ላይ አቶ ሀይለ ገብርኤል ሊጀምሩ ይችላሉ። እንደ ራሴም እምነት ሆነ እንደ አንድ አማራ አቋም ማንም በፈለገው መንገድ መደራጀት ላይ ጥያቄ የለንም፣ እናከብራለን። ነገር ግን በክፍለ ሀገር መደራጀት ይጠቅማን ብለን አናስብም። ግን ይጠቅማል ብለው ደግሞ ለሚያስቡት እናከብራለን ኢትዮጵያን ዳ ነገር ከሆነ ለምን ይከበራል? ኢትዮጵያ ሊጎዳ አይችልም። ካልቻለ መጠቃለል ነበራ። ኢትዮጵያ ሊጠቅም ይችላል ብለን ምናምን ነው አማራው ሲደራጅ ዛሬ በሀገር ውስጥ የመጣው ለውጥ በብሔር መሰረት አድርጎ የመጣ ነው። አማራው ነው በቅጡ ይደራጅ አልቻለም። የነበረውንም ድርጅት ያፈረሰው ራሱ ነው። ሌሎች ግን በጥንካሬ ገፍተውበት የሚፈልጉትን እያስፈጸሙ የመጡበት ሁኔታ አለ። ና አማራው በአማራነት መደራጀት አለበት። የአማራው የመደራጀት ጉዳይ የህልውና ጉዳይ ትናንትም ትላንትም ዛሬም ኢትዮጵያዊ ነው። አማራው በኢትዮጵያዊና በኢትዮጵያዊነት ላይ ምንም አይነት ነጥብ ምንም አይነት ልዩነት የለው። አማራ መደራጀት የለበትም ተብሎ ከና ከስር ከመሰረቱ ህወሓትን ሊገዳደር የሚችል ጠንካራ የአማራ ብሔርተኝነትን ቀስቅሶ ኢትዮጵያዊነቱን እንደጠበቀ ማድረግ ሲቻል፣ ኤሊቱ ክፍል ግን አማራ መደራጀት አገር ያፈርሳል ሲል አማራው ተዘናግቶ ለጥቃት ተጋልጦ እንዲቆይ ነው ያደረገው እና አማራው ኤሊት ይሄን የተሳሳተ አመለካከት ይዞ በቆም በመቆየቱ የአማራው ሕዝብ ለጥቃት እንዲጋለጥ ራሱን የቻለ አስተዋጽኦ አድጓል ማለት ይቻላል። ከዛም አልፎ አማራ አለ የለም የሚል ተራ ክርክር ሁሉ ውስጥ ተገብቶ ብዙ ነገሮችን ባለፉት አመታት አይተናል እና ማንነትን የመከላከል ነው በተለይ በወልቃይት ወገኖቻችን ላይ የተካሄደውን የጥፋት ዘመቻ መሰረት ተደርጎ የተነሳው ከዛም በኋላ ነው የአማራው ትውልድ ብሔርተኝነት የበለጠ መሰረት የያዘው ባለፉት ሶስት አመታት። አቶ ተክሌ አንድ ጥያቄ ቀደም ሲል ዶክተር ጌታቸው ካሉት ጋር ማንስማማው ቀድሞ ወጣሉ ስህተት ነው መጀመሪያውኑ አመጣጣቸው ድርጅቱን ሰበሰብን ብለው ከፈጠሩት ሀገራዊ ንቅናቄ ጋር ወህደው ለመለጠፍ ይህንን በጥያቄ አንድ ጊዜ አቶ ተክሌ ወደ ግል ጉዳይ ሳንገባ ሳ አደለውም ሀሳቡን ነው ምናገ ሰዎች ሰይጣን አቶ ተክሌ አስቀድሞ ወጣ ልጅ አስቀድሞ ያልወጣው በቃ አልወጣሁም የሚለው እኮ በቂ ነው። ሌላው ነገር እኔ በጥያቄ መልክ ካነሳሁት ይመልሱልኛል፣ ካላነሳሁት ግን አስፈላጊ አይመስለኝም። ከትልቅ አክብሮት ጋር እና በዶክተር አለም አንተ አስተያየት ላይ አስተያየት ስጡኝ። እኔ በመጀመሪያ ደረጃ የጎንደር ህብረት ተመሰረተ ችግር እናጠፋለን ተብሎ፣ ከዚያ በኋላ ወደ ኢትዮጵያ አንድነት ህብረት ተብተለ ተለወጠ። ሲለወጥ ግን ሌሎቹ እነመሰረ የተባሉ ሰዎች በራሳቸው አነሳሸት አልተመሰርቱም። የመጀመሪያው አንዱ እሱ ነው ነው። በራስ አነሳሽነት የተመሰረተ ድርጅት አለ። ዛሬ ወሎ ውስጥ የነበረው አፋር የአፋር መንግስት ተብሏል። ዛሬ ጎጃም ውስጥ ያሉት አዊዎች አወይነ ተብሎ አንድ ክልል ኑሯቸው ኑሯቸዋል። ጎንደር ውስጥ ያሉት ቅማንቶች የራሳቸው ዞን ተፈጥሮላቸዋል። ሀረር ውስጥ የነበሩት ሱማሌዎች እና አደሬዎች የራሳቸው መንግስት ሆነዋል። ኦሮሞዎቹ ኦሮምኛ ቋንቋ የሚናገሩት ክፍለ ሀገር ትተው አንዱ ኦሮሚያ ነን የሚል እንትን አቋቁመዋል። እነዚህን ማሰባሰብ ይቻላል ወይ? አንድ ወዳጄ የኔና የፕሮፌሰር ወዳጅ ነግሮኛል። አስራ አራት ክፍለ ሀገር ልትመሰርሱ አትችሉም። ኤርትራ ሚሄዳለች፣ ችግሮቹም አይመጡም። እነዚህ እነዚህ ያሉ ስለው የሰጠኝ መልስ የለም። እነሱን ምንፈቅድላቸዋለን? በክፍለ ሀገር ነው ያለኝ። ስለዚህ አልተለወጠም። እነዚያን የማምጣት ኃይል አይኖርም። አማራውን የበለጠ ይጎዳል እንጂ የበለጠን አያጠናክርም። ኢትዮጵያ ልትጠናከር የምትችለው አማራው ተጠናክሮ ኃይል ሆኖ ኢትዮጵያዊ ነን ከሚሉት ጋራ ፍቅር ሲመሰረት መልካም። ሌሌ እኮ አልጨረስኩም። አሁን ከምትሰጠኝ የሰዓት ሚዛን አኳያ ሰዓት እያያዝኩ ነው፣ እና ካልሰጠሁኝ እሺ፣ እሺ አልጨረስኩም ካሉና ነጥብ አለኝ ካሉ እድል ልስጠወት። እንደገና ያልኩት ያልወጣሁም መጀመሪያ ደረጃ እሱ ክስ ስለመሰረተ ነገሩኝ እኮ እሱናቶ ተክልያ ስብሰባ ቃለ ጉባኤ ፀሐፊ እኔ ነኝ። የድምፁም የእጁም ያለ ከኔ ነው። ዶተር ጌታቸው ከአንድ ቀን በኋላ አልነበረም። ተወጣንበት ምክንያት የተስማማንበትን ሰነድ ስላልተቀበሉ ነው። ሁለተኛ አመጣጡም ቶሎ ብሎ በአንድ ሰብስቦ ሳንተዋወቅም ሳንግባባ ሚራትን ፈቃድ ሳይኖርም ወደ አንድ ድርጅት ለማስጠጋት ስለነበረ ያን ስላልፈለግ ምጥመን ወጥተናል። ወደ አንድ ድርጅት የሚለው ላይ እኔም በጥያቄ አስቀምጫለሁ። ብዙ ሰው አስተያየት የሰጠበት ጉዳይ ነው። መጀመሪያ አገራዊ ንቅናቄ ሲመሰረት የሁሉም ድርጅቶች ተጠሪዎች ወይም ድርጅቶች ሲኖሩ የአማራው አልነበረም የሚል ነገር ተናግረዋል ሁለቱም በዚህ በምስረታ ጉባኤው ላይ። ነገር ግን መጀመሪያ አገራዊ ንቅናቄ ሲመሰረት እነማን ይዞ ነው ለመመስረት የተነሳችሁት የአማራ ድርጅት አለመኖሩ ያኔ ነው ወይ ሊታወስ የሚገባው ይሏቸዋል። እንዲያውም የአማራ ድርጅት ያስፈልጋል እዚህ ንቅናቄ ውስጥና አንድ የአማራ ድርጅት ሰርታችሁ አምጡልን እንደተባሉ አይነት ክስ የሚያቀርቡ አሉ እና ስቴ ደርሶ ወድልስ ፕሮፌሰር ጌታችን ፕሮፌሰር አለም አንተ ይሄ በዘር መደራጀት ከወያኔ በኋላ የመጣ ችግር ነው ነው ያሉት። ግን ይሄ እውነት ትክክል አይመስለኝም ምክንያቱም የትግሬዎቹ ድርጅት አለ። የሶማሌ ድርጅት አለ። የኦሮሞ ኦነግ የኦሮሞ ነጻነት ግንባር ይሄ የሶማሌው እነኚህ ከወያኔ ወያኔ ስልጣን ከመያዙ በፊት በደርግ ጊዜ በሙሉ ሲዋጉ የነበሩ ናቸው። አዲስ አይደለም። በዛ ላይ በዘሩ ያልተደራጀው አማራ ብቻ ነው። በዛ በተረፈ የኢትዮጵያ ሀገራዊ ንቅናቄ ሲመሰረት አማራን እዛ ውስጥ ለማካተት ብዙ ጥረት ተደርጓል። አንዳንዶቹ ለምሳሌ ሞሮች የሚከተለው የነበረው ፖለቲካ መስመር ወይም ተጠቅሞ ተናገሯቸው ተብሎ በሰፊው የሚወሩ ነገሮች ለዛ ሂደት አመቺ አልነበሩ። በኋላ አማራን ሆም ተብሎ እንደተከለከለ እንዳይቆጠር ለማለት አሁን ለምሳሌ የአማራ ተጋድለው የሚባል ለማነጋገር ሞከርን። የዛ ወኪል መጥቶ ተሰበሰበ እዛ ላይ እሱ ያቀረባቸው ኮንዲሽንስ ከምንፈጥረው ድርጅት ጋር የሚሄድ አይደለም። በውጪ ሁሉንም እኮ ለማነጋገር ተሞክሯል። ግን ከዛ ከአገራዊ እንቅስቃሴ ጋር ሊሄድ የሚችል አቋም ወስደው በትክክል ለመገብኘት አልቻሉ። የኢትዮጵያ ሀገራዊ ንቅናቄ ያኔ በሚሳተፉ በአርበኞች ግንቦት ሰባት፣ በኦሮሞ ዴሞክራሲያዊ ግንባር፣ በአፋር እና በሲዳማ ዋናው መለኪያ ደግሞ ኢትዮጵያ የምትባል አገር ነበረች፣ አለች፣ ትኖራለች። ሉዓላዊነቷ የተጠበቀች ኢትዮጵያን እንቀበላለን ብሎ ያሉ የጎሳ ድርጅቶች እና አርበኞቹ ግንቦት ሰባት ያሉበት በነኚህ ሆነ። ሶስተኛ እኔ ደግሞ የማንኛውም የፖለቲካ ድርጅት አባል አይደለሁም ተናግረዋል። ቀደም እሺ፣ ፕሮፌሰር አለም አንተ፣ መቼም ሰፊ ነው የተደረገው ውይይት በተለያዩ ግለሰቦችና ለሁሉም መልስ ለመስጠት እድል ያገኘው አይመስለኝም፣ ሊኖረኝ አይችልም። ይቅርታ ግን እንዲያውም፣ አይ የለም፣ የአንተ ስህተት አይደለም የአርስቱ በጣም ሰፊ በመሆኑ ነው ማለት ነው እንጂ አንተ ምንም ማለት ነው ኃይለ ገብርኤል ሲናገር የዚህ የአማራነት ጥያቄ በጎንደር ላይ ነው መጀመሪያ አብሪ ጥይት የፈነዳው ብሏል። የጎንደር ህዝብ እንዲያውም የጎንደር ህዝብ ያለው የኦሮሞ ደም የኔ ደም ነው፣ በቀለ ገርባ መሪያችን ነው ነው ያለው። አማራ ነኝ ብሎ አይደለም የተነሳው የጎንደር ህዝብ፣ የጎንደር ህዝብ የሚደርስበትን ጥቃት ወልቃይትን በጉልበት ወደ ትግራይ ስላካለሉ ጠገዴን፣ ጠለምትን ስላካለሉ እነ ኮሎኔል ደመቀም የተነሱት በአማራነት ይበሉ እንጂ ዋና ጥያቄያቸው መሰረቱ የወልቃይ ጠገዴ ጠለምት ጉዳይ ነው። ወንደ በተነሳው ብጥብጥ ኮሎኔል ደመቀ ጋር ህይወቱን ያሳለፈው አንዱ የቅማንት ተወላጅ አቶ ሰጠኝ የሚባል ነው። ቅማንት ነው በዘር ከሆነ በአጠራር ከሆነ ግን ስነ ልቦናው ወንደሬነት ነው። ሁለተኛ አሁን እንኳን በቅርቡ በሮቢት በምትባለው አካባቢ የቅማንት አካባቢ ነው። ነገር ግን ከወያኔ ጋር ተጋብጠው ህይወታቸውን ያሳለፉ የቅማንት ተወላጆች ናቸው። ስለዚህ በዘር ስናስብ ሌሎችን የማግለል ችግር ይኖርብናል። ይሄን ማስተዋል ያስፈልጋል። አብሮነት እንዲዳብር እንዲዘልቅ በኢትዮጵያ ውስጥ ከተፈለገ ከዚህ ከጎሳ አስተሳሰብ ወተን በመልካ ምድር ብናደራጀው የኢትዮጵያን አስተዳደር ለወደፊቱ ማለት ነው። አሁን ወያኔ እያለ ይሄ ሊሆን አይችልም፣ ግን ለወደፊቱ ስናስብ ሪጅን ብናደራጅ ነው የሚሻለው። ሁላችሁንም በጣም አመሰግናለሁ። ፕሮፌሰር ጌታቸው በጋሻው፣ አቶ ኃይለ ገብርኤል አያሌው፣ አቶ ተክሌ የሻው፣ ፕሮፌሰር አለማንተ ገብረስላሴ እግዚአብሔር ይስጥልኝ። በጣም እኛ ምናመሰግናለሁ እግዚአብሔር ይስጥልን። ስለ አልፎ አልፎ ስለነበረው የድምፅ ጥራት አድማጮችን ከወዱ ይቅርታን እንጠይቃለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። እንግሊዛዊ ገጣሚና እግረኛ ወታደር የነበረው ዊልፍሬድ ኦውን በአንደኛው የዓለም ጦርነት ወቅት በአይኑ ስላየው አንድ በክሎሪን ጋዝ ታፍ ነው ሲሰቃይ ስለነበረ ወታደር ገልጿል። በህልሞቼ ሁሉ ሲሰምጥ ይታየኛል እያየሁት ልረዳው በማልችልበት ሁኔታ እየተናነቀውና እየሰመጠ እኔ ላይ ይዘረግፋል ሲል ገልጾታል። አለውን በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒክ ሄሊ በዘመናዊ ጦርነት ኬሚካል መሳሪያ በተግባር ላይ የዋለው በአንደኛው የዓለም ጦርነት ወቅት ነው ሲሉ እንደ አውሮፓ አቆጣጠር ሚያዚያ አራት ቀን በጸጥታ ምክር ቤት ባደረጉት ንግግር አስገንዝበዋል። ኬሚካል መሳሪያ ባደረሰው አስከፊ ስቃይ ምክንያት ዓለም ጥቅም ላይ እንዳይውል አገደ። ከዚያም እንዲህ አይነቱ መርዛማ መሳሪያ እንዳይመረትና እንዳይከማች ደነገገ። ይሁንና የሶሪያ ፕሬዚደንት ባሽር አልአሳድ ሌሎች ግቦች ያሏቸው ሰው ናቸው። ከስምንት ዓመታት በፊት ከደማስቆ ወጣ ብለው በሚገኙ አካባቢዎች በህዝባቸው ላይ ሳሪን ጋዝ ተጠቀሙ። በብዙ መቶዎች የሚቆጠሩ ወንዶች ሴቶችና ልጆች ማለቃቸውን የሚያሳየው ምስል ዓለምን አስደነገጠ። ለዚህ ምላሽ የተባበሩት መንግስታት ድርጅት የአሳድን የኬሚካል መሳሪያ ክምችትን የሚያስወግድ ሁለት አንድ አንድ ስምንት ውሳኔን እንዳሳለፈ ኒክ ሄሊ በንግግራቸው ጠቅሰዋል። ከሦስት ዓመታት በፊት የተባበሩት መንግስታት ድርጅት በሶሪያ ኬሚካል መሳሪያዎችን የተጠቀመ ወገንን ለይቶ ለማወቅ የህብረት የምርመራ ዘዴ መሰረተ። ይሁንና የጸጥታው ምክር ቤት አባል የሆነችው ሩሲያ በአሳድ ላይ እርምጃ እንዳይወሰድ ከሌላ ሆነችላቸው ቀጥላም የጸጥታው ምክር ቤት የህብረቱ ምርመራ ዘዴ እንዳይታደስ አገደች ብለዋል ኒክ ሄሊ። ዓለም በአሁኑ ጊዜ በዚህ ምክንያት የባሰ አደገኛ ሆኗል፣ የአሳድ መንግስት በንጹሐን ወንዶች ሴቶችና ልጆች ላይ የክሎሪን ቦምቦች እየጣለ ነው ብለዋል አምባሳደር ሄሊ። ለእንዲህ አይነቱ ድርጊት ተገቢ ምላሽ ካልተሰጠ በስተቀር ሌሎችም ልብ ይሉታል። ለዚህ ምሳሌ የሚሆነው በሳልስበሪ እና በኳላላምፖር ላይ ነርቭ ኤጀንቶች ጥቅም ላይ መዋላቸው መሆኑን ኒኪ ሄሊ ጠቁመዋል። የሶሪያ መንግስት በካን ሾኸን ከተማ ላይ የኬሚካል መሳሪያ ተጠቅሞ ብዙ ሲቪሎች ያለቁበት አደገኛ ዓመት ሲታሰብ፣ አምባሳደር ሄሊ ለጸጥታው ምክር ቤት ባደረጉት ንግግር ምክር ቤቱ ኬሚካል መሳሪያ ከምድረ ገጽ እንዲጠፋ መታገሉንና ኬሚካል መሳሪያን የሚጠቀም ማንኛውም አካል ተጠያቂ እንዲሆን ማድረጉን እንዲቀጥል ጥሪ አቅርበዋል። ይህን ስብሰባ ሶሪያ ውስጥ ኬሚካል መሳሪያ ጥቅም ላይ እንዳይውል ለማስቆም አጋርነታችንንና ቁርጠኛነታችንን ማደስ የምንጀምርበት ጊዜ እናድርገው ብለዋል። አምባሳደር ኒክ ሄሊ በጸጥታው ምክር ቤት ክፍፍል ቢኖርም እንኳን ዩናይትድ ስቴትስ ኬሚካል መሳሪያዎችን በድጋሚ ለማቆም ልንተባበር አንችልም ብላ ማመን አትፈልግም። የሶሪያን ህዝብ ብቻ ሳይሆን ሁላችንንም ለማዳን ስንል ሲሉ አምባሳደር ሄሊ ጥሪ ማድረጋቸውን በመግለጽ የዕለቱ ርዕስ አንቀጽ ሀተታውን አብቅቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አድማጮች፣ ስርጭታችን ሊገባደድ የቀረን ጥቂት ደቂቃ ነው። ካላነበብናቸው ዜናዎች ውስጥ አንዱ ናነብና እንሰናበታለን። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ባለፈው ሳምንት የቀድሞውን የኤፍቢአይ ኃላፊ ጄምስ ኮሚን ከኃላፊነታቸው ያሰናበቱት ድርጅታቸው እንደ አውሮፓውያን የዘመን አቆጣጠር በ2016 በተካሄደው የዩናይት ስቴትስ ፕሬዚዳንታዊ ምርጫ የሩሲያን ጣልቃ ገብነት በመመርመሩ በመመርመር ላይ በመሆናቸው ግን አይደለም ሲሉ ዛሬ የተናገሩ። ይህ አስተያየታቸው ግን ያኔ ሚስተር ኮሚን ከኃላፊነታቸው ባነሱበት ወቅት ከተናገሩት የተቃረነ ነው ተብሏል። አድማጮች ሰዓታችን ተገባደዋል። ዛሬ ባለፈው በታምራት ደስታ በዚህ በምትሰሙት ዘፈን እንሰናበታለን። ነገ ምሽት ላይ እንገናኝ፣ ይመልሰን። ትግርኛ ስርጭት ይቀጥላል። ብትርቅኝ ኑሮ ቢለየን ኤግናሽ እንጂ አንችን Dumb, I care man,